የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር መታሰር ኢትዮጵያ ያወጀችው የአስቸኳይ ጊዜ ሁኔታ ምናልባት ተቃውሞን ዝም ለማሰኘትና በሕገ መንግሥት የተረጋገጡ የኢትዮጵያን ዜጎች መብቶች ለመንፈግ ጉዳይ እየዋለ ለመሆኑ ያለንን ሐሳብ ይበልጡን ያጠናክረዋል ሲሉ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ተናገሩ። በሌላ በኩል ደግሞ ኢትዮጵያ የመጨረሻውን ህጋዊ ነጻ የኦሮሞ ተቃዋሚ ድምፅ ዘጋች ሲል የኦሮሞ ዲሞክራሲያዊ ግንባር መግለጫ አውጥቷል። ሶሎሞን አባተ ዝርዝሩን ይዟል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ማርክ ቶነር ትናንት ለጋዜጠኞች ሲናገሩ የዶክተር መረራ ጉዲና መታሰር ዜና መንግስታቸውን ያሳሰበ መሆኑን አመልክተዋል። የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር የሆኑት ዶክተር መረራ ጉዲና በኢትዮጵያ መንግሥት መታሰራቸውን ሰምተናል። ዘገባው አሳስቦናል። መንግሥቱ በዶክተር መረራ ላይ ያለውን ማንኛውንም ክስ ለሕዝብ እንዲያሳውቅ በጽኑ እናበረታታለን። የመታሰራቸው ነገር እውነት ከሆነ አሉ የመሥሪያ ቤቱ ምክትል ቃል አቀባይ ቶነር። Uh, if true, uh, this arrest is yet another example of increasing restrictions on independence. Uh, and frankly, further reinforces our view uh, that Ethiopia's declared state of emergency is. በግልጽ ለመናገር ደግሞ ኢትዮጵያ ያወጀችው የአስቸኳይ ጊዜ ሁኔታ ምናልባት ተቃውሞን ዝም ለማሰኘትና በሕገ መንግሥት የተረጋገጡ የኢትዮጵያን ዜጎች መብቶች ለመንፈግ ጉዳይ እየዋለ ለመሆኑ ያለንን ሐሳብ ይበልጥ ያጠናክረዋል። ይህ ሁኔታ ደግሞ የኢትዮጵያ መንግሥት የአስቸኳይ ጊዜ አዋጁን ባወጣ ጊዜ የፖለቲካ ለውጦችን አደርጋለሁ ሲል የገባውን ቃል ይጻረራል ያሉት ማርክ ቶነር ጉዳዩን መንግስታቸው በቅርብ እንደሚከታተል ተናግረዋል። ይህ በሌላ በኩል ደግሞ የዶክተር መረራ ጉዲናን መታሰር በመቃወም ትናንት መግለጫ ያወጣው የኦሮሞ ዲሞክራሲያዊ ግንባር በምህፃር ኦዲኤፍ ተብሎ ይታወቃል። ኢትዮጵያ የመጨረሻውን ህጋዊ ነጻ የ ኦሮሞ ተቃዋሚ ድምፅ ዘጋች ብሏል። የፓርቲው የሥራ አስፈጻሚ ኮሚቴ አባልና የድርጅት ጉዳይ ኃላፊ ዶክተር በያን አሶባ ዛሬ ለቪኦኤ በሰጡት ቃል ዶክተር መረራ ጉዲና ሐሳባቸውን የመግለጽ መሠረታዊ ሰብአዊና በሕገ መንግሥት የተደነገገ መብታቸውን ነው የተጠቀሙት ብለዋል። የዚህ መግለጫችን መሠረታዊ ሐሳብ የቲፒኤልኤፍ ኢፒአርዲኤፍ መንግስት ዶክተር መረራ ጉዲናን ለማሰር የወሰደው እርምጃ በአጠቃላይ በኢትዮጵያ ውስጥ ሰላማዊ እና ህጋዊ ተቃውሞ የማድረግን ትግል ያፈነ የመጨረሻው እርምጃ አድርገን ነው የምንረዳው። ይህም በመሆኑ በጣም አጠንክረን ይሄንን አሸባሪ ጸረ ዲሞክራሲ፣ ጸረ ሰብአዊ መብት እርምጃ ድርጅታችን አጠንክሮ ያወግዛል። ይሄንን በተመለከተ መንግስቱ የሰጠው ምክንያት ዶክተር መረራ በአውሮፓ ፓርላማ ላይ በመገኘት ስለ ሀገሪቱ የወቅቱ ሁኔታ ያደረጉትን ንግግር ነው። ዶክተር መረራ ተጋብዘው ነው እዛ ስብሰባ ላይ የተገኙት። ስብሰባ ላይ ተገኝተው የሰጡት ሀሳብ ራሳቸውን የመግለጽ ሰብአዊና ህገ መንግስታዊ መብትን ነው ተግባራዊ ያደረጉት። ኢፍትሃዊነትን፣ ከፍተኛ የሰብአዊ መብት ጥሰትን በኢትዮጵያ ውስጥ እየተካሄደ ያለውም ማለት ነው በማጋለጥ ነው የተናገሩት። እንግዲህ ይሄ ማንኛውም ሰብአዊ የሆነ ሰው ሊቆምለት የሚገባ መብት ነው። የኢትዮጵያ መንግስት የአሁኑ ሪጂም እነኚህ መብቶች የማፈን እርምጃውን ነው የቀጠለው። ይሄ መንግስት ሰብአዊ መብትን የበለጠ በማፈን የሰብአዊ መብትን የበለጠ በመርገጥ የህዝቦችን ታማኝነት እናገኛለን፣ ድጋፍ እናገኛለን ብለው እራሳቸውን ማሞኘት እንደቀጠሉ ነው። ህዝብ በታፈነ ቁጥር በተጨቆነ ቁጥር ለመብቱና ለክብሩ ያምጻል። ይሄኑ ነው ያለው ሁኔታ የሚያሳየው። ይሄንም በተመለከተ የዶክተር መረራ መታሰር የውጭ ዓለም መንግስታት ይሄ መንግስት ይሄን አፋኝ አዋጁን እንዲያነሳ፣ የፖለቲካ እስረኞችን እንዲፈታ፣ ወደ ንግግር ከተቃዋሚ ኃይሎች ጋር እንዲገባ የሚያደርጉትን ጥሪ ሁሉ አሻፈረኝ ብሎ የመቃወም እርምጃ ነው የሚያሳየው። ሌላው እንግዲህ በዚህ ነጥብ እያነሳ ነው መፍትሄው ኢትዮጵያ ውስጥ ያሉ ህዝቦች በሙሉ የኦሮሞ ህዝብ፣ የአማራ ህዝብ፣ ሌላውን በሙሉ ትግላቸውን የበለጠ በማጠንከር በአንድነት በመቆም ይሄንን ጨቋኝ በዝባዥ ፀረ ሰብአዊ መብት መንግስት ከማስወገድ ውጪ ሌላ ምርጫ እንደሌላቸው በግልጽ እያሳዩ ስለሆነ በዚሁ እንዲበረቱ እንዲጠናከሩ ነው ጥሪ ያደረግ ነው። ሌላውም ይሄ ዓለም አቀፍ ኮሚኒቲ የሚባለው ይሄን ሁኔታ በአትኩሮ እንዲመለከትና እንዲገነዘብ ጥሪ አድርገናል። ዛሬ ይሄ መንግስት እየተከተለ ያለው ፕሮግሬሲቭሊ ወደ ጭካኔ ወደ ሰብአዊ መብት ጥሰት እየባሰበት የሄደው ሁኔታ አገሪቱን ወዳልተረጋጋ ሁኔታ ወደ አዘ ሊያመራ እያመራ እንዳለ እንዲያዩና ከህዝቦች ጎን ቆመው የመፍትሄው አካል እንዲሆኑ ነው ጥሪ ያደረግ ነው። ይህ ካልሆነ የሚመጣ ኮንሴኮንስስ ሁላችንም የማንፈልገው ይሆናል። እዛ ውስጥ አለመረጋጋት፣ የመንግስት መፍረስ፣ የስርዓት መፍረስ ከመጣ የሚመጣው ኮንሴኮንስ ለሁሉም ህዝቦች ለዓለምም ጭምር ጎጂ ነው የሚለውን ነው ለማስገንዘብ የሞከሩ ነው አቶ ሶሎሞን። በሌላ በኩል ዶክተር መረራ ጉዲና የታሰሩት በአስቸኳይ ጊዜ አዋጁ ላይ በተደነገገ አንቀጽ ምክንያት መሆኑን የኢትዮጵያ መንግሥት ቃል አቀባይ ዶክተር ነገሪ ሌንጮ ዛሬ ለጋዜጠኞች በሰጡት ቃል አስታውቀዋል። የዶክተር መረራ ጉዲና መታሰር ከአስቸኳይ ጊዜ አዋጁ ጋር የተገናኘ ነው። በአስቸኳይ ጊዜ አዋጁ በአሸባሪነት ከተፈረጁ ድርጅቶች ጋር መገናኘትና ማሴርን የሚከለክል ክፍል አለ። የዶክተር መረራ ጉዲናን መታሰር አስመልክቶ አምነስቲ ኢንተርናሽናል የሚባለው የሰብአዊ መብቶች ተሟጋች ቡድንና ሌሎችም የተቃውሞና የውግዘት ድምፃቸውን ማሰማታቸው ተዘግቧል።